Voice ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3ት ሰዓት እስከ 4 ሰዓት በአጭር ሞገድ በ19፣ 22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥል እንደምናመሻችሁ የዛሬ እሁድ መስከረም 23 2008 ዓ ም የመስታወት ዝግጅታችንን ይዘን ቀርበናል። የማስተናግዳችሁ ሄኖክ ሰማግዜር ነኝ። ንጉሱ ታምሬ ዝግጅታችንን ይመራል። በዛሬ መስታወት በዩናይትድ ስቴትስ ቦስተን ከተማ የሚገኘው ሃርቫርድ ዩኒቨርሲቲ በዓለም ዙሪያ የመንግሥት ሥራ ላይ ለተሰማሩ በሚሰጠው የከፍተኛ ትምህርት ሥልጠና ተካፋይ የሆነ ኢትዮጵያዊ ይዘናል። ተቋም መስራት አለበት። የሰዎች ኃይል አቅም መገንባት አለበት። የሰው ኃይል አቅም ሲገነባ የተቋሙ ኃይል ይገነባል። የተቋሙ ኃይል ሲገነባ የተሻለ አገልግሎት ይሰጣል። አባይ መሪ ይባላል። በኢትዮጵያ መልካም አስተዳደርን ለማስፈን ካያስቀመጣቸው ሀሳቦች ጥቂቶቹን እናሰማቸዋለን። የምሽቱ እንግዳችን ይሆናል። ከኢትዮጵያ በጉድ ፈቻ ቤተሰብ ወደ ዩናይትድ ስቴትስ የሚመጡ ህጻናት የሚገጥሟቸው ፈተናዎች በርካታ ናቸው። እኛ አሻንጉልሊት አይደለንም። ዶንሳ እንትን እንተና ላይ ያውጡ ምናምን ይሸጥ ለነሱ ቢዝነስ ነገር ነው። እኛ እና ስለ ልጆች አጭ ምንም ጉዳይ እንትን ያለው አቸው በጉዲፈቻ ወደ ዩናይትድ ስቴትስ ከመጡ ወጣቶች ጥቂቶቹም በስቱዲዮ ጋብዘናል። በቅድሚያ የዓለም ዜና እናሰማችሁ ያደረሻችሁ ከሰአቱ የዓለም ዜና ጋር አሉላ ከበደ ነኝ። በሰሜናዊ የአፍጋንስታኗ ኩንድስ ከተማ የሚገኝ ሆስፒታል ላይ በደረሰ የአየር ድብደባ የተገደሉት ሰዎች ቁጥር 22 መድረሱ ተዘገበ። የአፍጋንስታን ባለስልጣናት ድብደባው የደረሰው የታሊባን ወታደሮች ከሆስፒታሉ አቅራቢያ ሆነው ሲዋጉ በነበረበት ወቅት ነው ይላሉ። በሆስፒታሉ በዩናይትድ ስቴትስ የአየር ድብደባ የመምታቱን ዜና ተከትሎ ዓለም አቀፉ ድንበር የለሽ ሐኪሞች ቡድን ዶክተርስ ዊዝአውት ቦርደር አባላቱን ከአካባቢ ማውጣቱን አስታውቀዋል። ዓለም አቀፉ ድንበር የለሽ የሀኪሞች ቡድን አክሎም በጥቃቱ ወቅት የታሊባን ታጣቂዎች በሆስፒታሉ ነበሩ የሚለውን ሀሳብ ጨርሶ ሲል አስተባብሏል። በትላንትና እለት በደረሰው በዚህ የአየር ድብደባ ሶስት ህጻናት መገደላቸውም ታውቋል። ጥቃቱን ተከትሎ ቡድኑ ያስተዳድረው የነበረው በዚህ ሆስፒታል በህክምና በምርዳት ላይ የነበሩና በጽኑ የታመሙ ህሙማን በሙሉ ወደ ሌሎች የህክምና ተቋማት እንዲተላለፉ መደረጋቸውንና አባላቱን በሙሉ ሆስፒታሉን ለቀው እንዲወጡ ማድረጉንም ቡድኑ አስታውቋል። በፈረንሳይኛ መጠሪያው አጽርሆት ኤምኤስኤፍ በመባል የሚታወቀው ይህ የረድኤት ቡድን በሌሎች አካባቢዎች በሚገኙ ሁለት ሆስፒታሎች ውስጥ አባሎቹ እያገለገሉ መሆናቸውንም ቃል አቀባዩ ጨምሮ ተናግረዋል። ቡድኑ አክሎም የአየር ድብደባው በደረሰበት ወቅት ከሐኪሞችና ሌሎች ሰራተኞቹ፣ እንዲሁም ህሙማንና አስታማሚዎች ሌላ በሆስፒታሉ ቅጥር ግቢ ማንም አልነበረም። መግቢያ በሮቹም ሌሊቱን በሙሉ ዝግ ሆነው ነው ያደሩት። ሲል በጊዜው የታሊባን ታጣቂዎች በግቢው ነበሩ የሚለውን ሀሳብ አስተባብለዋል። በሶሪያ የያዘችውን ወታደራዊ ዘመቻ ይፋ ካደረገችበት ካለፈው ሳምንት አንስቶ ሩሲያ በጽንፈኛው እስላማዊ ቡድን አይሲስ ይዞታዎች ላይ ከስልሳ ዙር የአየር ድብደባዎች በላይ ማድረጓን ባለስልጣናቷ ተናገሩ። ይሁንና የሶሪያውን ፕሬዚዳንት ባሽር አልአሳድን አስተዳደር በመቃወም ጠምንጃ ያነሱ አማጽያንና አራተኛ ቀኑን ያስቆጠረው የሩሲያ የአየር ድብደባ ዋነኛ ኢላማ ያደረገው ከጽንፈኛው ቡድን ፈጽሞ ያልወገኑ የነጻነት ተዋጊዎችን ነው ሲሉ የመብት ተሟጋቾች ቡድኖችና የአማጽያኑ መሪዎች ሞስኮን እየወነጀሉ ነው። ይበንዲ እንዳለ ሞስኮ በሶሪያ መንግስት ተቃዋሚዎች ይዞታ ላይ ማነጣጠሩን አቁማ ኢላማዋን በጽንፈኛው ቡድን አይሲስ ላይ ብቻ ማድረግ አለባት ሲሉ የቱርኩ ፕሬዚዳንት ሩሲያን በመውቀስ ምዕራባውያኑ መሪቤ ተቀላቅለዋል። ፕሬዚዳንት ኤርዶጋን ከሀገሪቱ ቴሌቪዥን ጣቢያ ጋር ባደረጉ ቃለ ምልልስ በሰጡት በዚህ አስተያየት የሩሲያ የአየር ድብደባ ኢላማዎች እስካሁን በሀማ ሆምስና አለፖ ላይ ብቻ የተነጣጠሩ ነው ሲሉ አስረድተዋል። ሩሲያ ከሶሪያ ጋር የሚያዋስናት ድንበር ያለመኖሩን ጠቁሞ ለምን እንዲህ በሶሪያ ጉዳይ እንትሳበች ግን መረዳት እፈልጋለሁ ነው ያሉት። የ911 ኪሎ ሜትሮች ርዝማኔ ያለው ድንበር እንጋራለን ና ያሳስበኛል፣ እየሆነ ያለውም በእጅጉ አውኮኛል ብለዋል ፕሬዚዳንቱ። ሞስኮ በበኩሏ የአየር ድብደባዋ ኢላማ እስላማዊ ጽንፈኛ ቡድን ብቻ ነው ስትል ታስተባብላለች። የሩሲያ ጦር አውሮፕላኖች ባለፉት 72 ሰዓታት ውስጥ ብቻ ከሀምሳ በላይ የእስላማዊውን ጽንፈኛ ቡድን ይዞታዎች መደብደባቸውን የተናገሩት የሩሲያው ጦር ሰራዊት ቃል አቀባይ አንድሬ ካርታፖሎቭ ፖሎቭ በትላንትና ዕለት በሰጡት አስተያየት ራካ አቅራቢያ የሚገኙ የአሸባሪውን ቡድን ከምድር በታች የጦር ማዘዣዎችና የጦር ማከማቻዎች ጭምር አጥቅተናል ብለዋል። ሁኔታው ይበልጥ አሳሳቢና አወዛጋቢነቱም እያየ ለመምጣቱ ይታወቃል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አንድ ፍልስጤማዊ ትናንት ማምሻው ላይ ሁለት እስራኤላውያንን በስለት ወቅቶ ከገደለና ሌሎች ሁለት ማቁሰሉን ወይም ካቆሰለ በኋላ የእስራኤል ፖሊስ ወደ ኢየሩሳሌሟ ጥንታዊት ከተማ መባል ወደሚታወቀው አካባቢ መግቢያ መተላለፊያዎችን አግደዋል። ለሁለት ቀናት የሚዘልቀው ይህ እገዳ በአካባቢው በሚኖሩና በሚሰሩ ፍልስጤማውያን እንቅስቃሴ ላይ ሁከት አይፈጥርም ወይም አያወክም ብለዋል። በደቡብባዊ ቻይና በደረሰ የመሬት ናዳ በርካታ ሺዎች ከቀያቸው መፈናቀላቸው ተገለጠ። አድማጮች፣ ለሰዓቱ ዜና የተመደበው ጊዜ የሆነበር መልካም ምሽት ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናመሻችሁ፣ የምሽቱ የመስታወት አዘጋጅና አቅራቢ ሄኖክ ሰማግዜር ነኝ። በዩናይትድ ስቴትስ ቦስተን ከተማ የሚገኘው ሃርቫርድ ዩኒቨርሲቲ በዓለም ዙሪያ የመንግሥት ሥራ ላይ ለተሰማሩ ሰዎች በሚሰጠው ከፍተኛ የትምህርት ሥልጠና ተካፋይ የሆነ ኢትዮጵያዊ ይዘናል። በሌላው ዘገባችን ደግሞ በጉዲፈቻ ከኢትዮጵያ ወደ ዩናይትድ ስቴትስ የመጡ ኢትዮጵያውያንን ጉዳይ ይዘናል። በቅድሚያ ሙዚቃ እንጋብዛችሁ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በዩናይትድ ስቴትስ ቦስተን ከተማ የሚገኘው ታዋቂው ሃዋርድ ዩኒቨርሲቲ በዓለም ዙሪያ የመንግሥት ሥራ ላይ ለተሰማሩ ሰዎች የከፍተኛ ትምህርት ስልጠና ይሰጣል። አባይ መርክ ከኢትዮጵያ የመጣ አሰልጣኝ ነው። ዘንድሮ አባይን ጨምሮ ከደቡብ አፍሪካና ላይቤሪያም ጭምር ሌሎች ተካፋዮች ተገኝተዋል። የኪስተፈስ ከፍተኛ የትምህርት ስልጠና ፈንድ የእነዚህን ተማሪዎች ወጪ ይሸፍናል። የአሜሪካ ድምፁ የሀውሳ አገልግሎት ዘጋቢ ሶሎሞን ጃክ አባይን በቦሰን አግኝቶ አነጋግሮታል። ጥያቄዎቹን ወደ አማርኛ መልሰን ቀጥለን እናቀርበዋለን። አባይ ይመር ወይም እዝራ እባላለሁ። ከኢትዮጵያ ነው የመጣሁት። አዲስ አበባ ዩኒቨርሲቲ ይሰራ ነበር። ከኢትዮጵያ ነው የመጣሁት ወደዚህ የመጣሁት እንግዲህ ኢትዮጵያ ውስጥ በነበሩበት ጊዜ በተለያዩ ከአዲስ አበባ ዩኒቨርስቲ ሁኜ የተለያዩ ቦታዎች እሰራ ነበር። አዲስ አበባ ዩኒቨርስቲ አስተምር ነበር። በኤንቫይሮንመንትና በዴቨሎፕመንት ላይ ሪሰርች እሰራለሁ፣ አስተምራለሁ። እንዲሁም ደግሞ ከመንግስት መስሪያ ቤቶችም ለምሳሌ ከሚኒስትሮ ከግብርና ሚኒስቴር ጋር ከሳይንስና ቴክኖሎጂ ሚኒስትሮች ጋር በጋራ መተባበር ሰራ ነበር። የተለያዩ ፕሮጀክቶች አሉን። ኢትዮጵያን ካለችበት ወይም አሁን ከምታካሄደው የልማት አቅጣጫ በተሻለ መጠን ለመስራት በተሻለ መጠን ለመፋጠን እኛም የተሻለ አቅማቅማችን ሪሰርች እንሰራለን እንተባበራለን። በዚህ እየሰራሁ እንዳለ በአጋጣሚ ወደ ሃርቫርድ ይህ አፕሊኬሽን የሃርቫርድ ዩኒቨርሲቲ ውስጥ የማስተር ፕሮግራም ላይ አመለከትኩኝ። ይህን በማስአመለክትም ምናልባት የሰራኋቸው ስራዎች ኢትዮጵያ ውስጥ በነበሩበት ጊዜ የሰራኋቸው ከመንግስት ጋር የሰራኋቸው ወይም ለኢትዮጵያ ሕዝብና መንግስት ያበረከቷቸው ጉዳዮች ጥሩ እይታ ስለነበራቸው ለዚህ ፌሎሺፕ ሰጡኝ። ወይም ፌሎሺፕ በመስጠት ሃርቫርድ ለአንድ አመት እንድቆይ ያለኝ ተሞክሮዎች ኢትዮጵያ ውስጥ ሰራዋጭትን በፐብሊክ ሰርቪስ ላይ በሰፋ መልኩ እንድማርና ከመምህራንም ከተማሪም ጋር የተሻለ ልምድ አግኝቼ ምናልባት በተሻለ መልኩ ደግሞ ሀገር እንዳገለግል ይሰጡኝ ስለሚመስለኝ ላበረከትኩትም ስራም እንደ እውቅና ሰጥተውት በተሻለ መልኩ እንድሰራ ስለሰጡ አይ ቲንክ ትልቅ ፕሮግራም ያስባል። ይሄ የማስተርስ ፕሮግራም ነው፣ ማስተርስ ፌሎሺፕ ነው። ማለትም ክላስ ትወስዳለህ። ከክላስ በተጨማሪም ግን ከአንተ በተለያየ ከተለያየ ሀገር የመጡ አሉ። ከመቶ ሀገሮች ላይ መጥተዋል። እነዚህ ሀገሮች ተወካዮች፣ ተማሪዎች በተለያየ የመንግስት ስራ ይሰሩ ነበር። ናቸው በተለያየ የፐብሊክ አገልግሎት የነበሩ ናቸው። ከነዚህ አገልግሎት የነበሩ ተማሪዎች ጋር አብረን እንማራለን፣ ልምድ እንለዋወጣለን፣ ሪሰርች እንሰራለን፣ ክላስ እንወስዳለን። ይሄ ማለት የሰራነውን ስራዎችን ሰፋ አድርጎ በሰፊ መልኩ እንድናያቸው የተለያዩ አቅጣጫ እንድናያቸው የሚያደርገን ፕሮግራም ነው። የጥናት ጽሁፍህን እየጻፍክ ነው? ሁሌ ጽሁፎች እንጽፋለን። የተለያዩ ክላሶቹ የተለያዩ ጽሁፎች አላቸው። በእያንዳንዱ ክላስ የተለያዩ ጽሁፎች እንጽፋለን። ያ ማለት የተማርነውን ሪፍሌክት እናደርጋለን። የተማርነውን ምን ያህል አንደርስታንድ እንዳደረግ ነው ምን ያህል ለየ ሀገሮች በተለይ ለዴቨሎፕንግ ሀገሮች እንደ ኢትዮጵያ ላሉ ታዳጊ ሀገሮች ምን ያህል ተግባራዊ የሆነ የሚል ጥያቄ ስላለው ያን እንጽፋለን፣ እንወያያለን እርስ በርሳችን ደግሞ አንዱ ለአንዱ ክሪቲክ እናደርጋለን። ስለዚህ ስንጽፍ እንማላለን፣ ክላስ ስንገባ እንማላለን፣ ሴሚናሮች ስንወስድ እንማላለን። ጽሁፉ የመማሪያው አንደኛውና ዋነኛው አካል ነው። ፕሮግራሙ ከዚህ ከቆየ በኋላ ወደ ሀገርህም ወይም የትም ሀገር ሊሆን ይችላል ሶስት አመት ያህል የህዝብ አገልጋይ መሆን ነበር። ምክንያቱም ዋናው አላማው ምንድ የፕሮግራሙ አላማ ምንድን ነው? የህዝብ አገልግሎትን በተፋጠነ ሁኔታ መስጠት ነው፣ በጥራትና በብቃት መልኩ ማገልገል ነው። ስለዚህ ይህ ግሎባል ሲቲዝን ብላለበት የትም ሀገር ሆና ግን ለፐብሊክ ሰርቪስ በተሻለ አገልግሎት በተሻለ ፍጥነት መስራት እንዳለበት ስለሚያሰጥን ተመልሰን ሶስት ዓመት ማገልገል አለብን፣ ሀገራችን ውስጥ ይሁን ሌላም ሀገር። እኔ በበኩሌ ግን ወደ ሀገር የተመልሼ ሶስት አመት በላይም አገለገል አለብ እገምታለሁ። የህዝብ አገልግሎትን እንዲሁም መልካም አስተዳደርን በኢትዮጵያ እንዴት ትመለከተዋለ? እንግዲህ መልካም ማስተዳደር ዋነኛው የመልካም ማስተዳደር ዋነኛው ኢሹ አቅም ነው። አቅም ደግሞ ማለት ትምህርት ነው። የተማረ ሀይል ሲኖር የተሻለ አቅም ይኖረዋል። የተሻለ አሳሰብ ይኖረዋል። የተለያዩ ሀሳቦች ይመጡለታል። እነዚያን ሀሳቦች የመጡለትን ሀሳቦች አስተባብሮ የተፋጠነና የተሻለ አገልግሎት ለህዝቡ ይሰጣል። እንደ ኢትዮጵያ ያሉ እንደ ኢትዮጵያ ያሉ ገና በታዳጊ ያሉ ሀገሮች የተለያዩ ችግሮች አሉባቸው። ምንም ፍላጎታቸው እጅግ ሰፊ ቢሆንም ያላቸው አቅም የህዝቡን አገልግሎት በተፋጠነ መልኩ ላይሰጥ ይችላል። ስለዚህ እንደዚህ አገልግሎቹም እንደሚያገለግሉት እንደዚህ ያሉ ፕሮግራሞች እንደሚያገለግሉት አቅምን ይገነባል። አቅሙን ይገነቡና የተሻለ ሰርቪስ እንዲሰጥ ያደርጋል። ለምሳሌ ኢትዮጵያ ውስጥ ስንመለከት ኢትዮጵያን እንደ አንድ ተሞክሮ ወይም ስለመጣሁበት ኢትዮጵያን ብንመለከት ምን አለ፣ በመንግስት በኩል የሚሰጠው ሰርቪስ፣ ለህዝቡ የሚሰጠው ሰርቪስ ያን ያክል እጅግ ሊያረካ ነው የሚባል አይደለም። ብዙ መሰራት አለበት። ተቋም መሰራት አለበት። የሰዎች ሀይል አቅም መገንባት አለበት። የሰው ሀይል አቅም ሲገነባ የተቋሙ ሀይል ይገነባል። የተቋሙ ሀይል ሲገነባ የተሻለ አገልግሎት ይሰጣል። ስለዚህ እንደዚህ ያለ ፕሮግራሞች እንደ ኢትዮጵያ ላሉ ይህን አገልግሎት ለመስጠት ለሚሞክሩ ሀገሮች እጅግ ጠቃሚና እጅግ አበረታች ነው። ትልቅም ሚና አለው ብዬ ገምታለሁ። ምክንያቱም በሰዎች ላይ አቅም ትገነብያለች፣ እነዛ ሰዎች ተቋም ይገነባሉ፣ እነዛ ተቋሞች የተሻለ የሕዝብ አገልግሎት ይሰጣሉ። ወደፊት ለሕዝባዊና መንግስታዊ አገልግሎቶች በምታበረክተው አስተዋጽኦ እዚህ በሀርቫርድ ዩኒቨርስቲ የነበረ ልምድ እንዴት ይረዳሃል? እንግዲህ ወደ ሀገሬ ተመልሽ ወይም ወደ ሀገሬ ተመልሽ የህዝብ አገልጋይ ሲሆን ለመሆን የሚያስችለኝን አቅም በተሻለ መልኩ አገኛለሁ ብዬ እገምታለሁ። እንዴት ነው የማገኘው? እዚህ እንግዲህ ከመቶ በላይ ሀገሮች ተማሪዎች አሉ። ወይም ከመቶ ሀገር በላይ ያሉ ፌሎዎች አሉ፣ በተለያዩ ፌሎሽፕ ላይ ያሉ፣ ግን ከመቶ ሀገር በላይ የመጡ ተማሪዎች አሉ። ከነሱ ልምድ እንማራለን። ከእነሱ ልምድ ስንማር በእነሱ ሀገር ያነ ሰርቪስ ያነ ፐብሊክ ሰርቪስ እንዴት ይሰጥ እንደነበር እኛ ጋር ለምን አልተሰጠም? እነሱ ለምን በተፋጠነ ሰጡት? እነሱ ለምን ምን ይቀራቸዋል? ከእኛስ ምን ይቀረናል ብለን እንማራለን። ስለዚህ የተሻለ አቅም ይኖርና እናምራለን። ከትምህርቱን ብቻ ሳይሆን ከእኛ ጋር ካሉ ተማሪዎችም፣ ከእኛ ጋር ካሉ አስተማሪዎችም ልምድ እንቀያየራለን። ክላስ ውስጥ ክላስ ትምህርት እንወስዳለን። ሪሰርች እናደርጋለን። ይህ ነገር ምን ያደርግሻል? አቅምሽን እጅግ ያበረታዋል። አቅምሽን እጅግ ፈጣን ያደርገዋል። የተሻለ አገልግሎት ለመስጠት በተሻለ ደረጃ እንድትሆን ያደረግሻል። ስለዚህ ክላስ እንማራለን። እርስ በርስ ኤክስፒሪንስ ልምድ ነው አወጣለን። ሪሰርች እናደርጋል። ይሄ አቅም ምን ይፈጥርና የተሻለ አገልግሎት፣ የተሻለ ፍጥነት ለመስጠት እድሉ ይኖርሻል፣ ወይም ብቃቱ ምን ይኖርሻል ማለት ነው። እስቲ ኢትዮጵያ ውስጥ የሰራቸውን ስራዎች አስረዳል። እንግዲህ ኢትዮጵያ ውስጥ በነበርሁበት ጊዜ የተለያዩ ፕሮጀክቶችን ስራ ነበር። ከተለያዩ ከአንደኛው ከተለያዩ ፕሮጀክቶች አንደኛው ፕሮጀክት ለምሳሌ ሞባይል ስልኮችን ለገበሬዎች እንዴት ማዳረስ ይችላል እንዴት ማዳረስ ይችላል ሳይሆን፣ ለገበሬዎች ይሄ ሞባይል ስልኮች የገበሬዎችን የምርታማነት አቅም በምን መልኩ ይጨምራል። ምክንያቱም ቴክኖሎጂ እንደ ኢትዮጵያ ሀገር ስንመለከት 85 ፐርሰንት የሚሆነው በግብርና ነው የተሰማራ። 85 ፐርሰንት የሆኑ ሌበር ደግሞ ገበሬ ነው። ይሄን ገበሬ ሞደርን ካላደረግ ነው ኢኮኖሚያችንን ማሻገር አንችልም። ይህን ገበሬ ደግሞ ሞደርን የምናደርገው ዘመናዊ ነገሮች እንጠቀም ነው። ከዘመናዊ ነገሮች አንዱ ደግሞ ዘመናዊ አሰራሮች አንዱ ደግሞ ሞባይል ነው ሞባይል ስልክ ለእያንዳንዱ ገበሬ ቢያገኝ ወይ ሞባይል ስልክ ለእያንዳንዱ ገበሬ ተጠቃሚ ቢሆን ምርታማነቱ ይጨምራል። ምርታማነቱ እንዴት የሚጨምረው መረጃዎችን በወቅቱ ያገኛል። ከገበያ የሚመጡ መረጃዎችን ያገኛል። ከመንግሥት የሚመጡ መረጃዎች ያገኛል። ከገበሬዎች የሚመጣ መረጃዎችን ያገኛል። ስለዚህ እውቀት ምንድን ነው መማማር ነው። ለምሳሌ አንዱ ገበሬ በቆሎ አምራት ላይ ጎበዝ ሊሆን ይችላል። አንደኛው ገበሬ ደግሞ ጤፍ ማምረት ላይ ጎበል ሊሆን ይችላል። የሁለቱ ዕውቀት ሲገናኙ፣ ልምዳቸውን ሲቀያየሩ የተሻለ እውቀት ያገኛሉ። አዲስ እውቀት ያገኛሉ። ይህን እንዲያደርግ ነው የነበረው የሞባይል በሞባይል ላይ ተሰራ ያለው ፕሮጀክት። ይሄን የሚያፋጥም ገበሬው መረጃ የገበያ መረጃ በፍጥነት ያገኛል። ገበሬው የመንግስት መረጃዎችን በፍጥነት ያገኛል። ገበሬው ከገበሬው ጋር ልምድ ይቀያየራል። ለምን ያረጋማ ነው ገበሬዎችን ዘመናዊ ያደርጋል። ማለት ዘመናዊ ገበሬ ካለች ምርታማነቱ ይጨምራል። ምርታማነቱ ከጨመረ ከጨመረ ገቢው ይጨምራል። ገቢ ከጨመረ ገቢው ከጨመረ የገበሬው ፍላጎት እጅግ ሰፊ ይሆናል። በዚህ አኳያ ድህነትን ማስወገድ ይቻላለች የሚለው ማለት ነው። ከዚህ ተጨማሪ ለምሳሌ እንሰራ ነበር በኢኖቬሽን ላይ ከኢትዮጵያ ከሳይንስና ቴክኖሎጂ ሚኒስቴር ጋር በኢኖቬሽን ላይ እንሰራ ነበር። ኢኖቬሽን እና ቴክኖሎጂ እንሰራ የነበረው ምንድነው? የተለያዩ ወጣቶችን በጋራ በማምጣት ወጣቶቹ በጋራ ይመጡና ሀሳባቸውን ሼር እንዲያደርጉ አዲስ ሀሳብ ሼር ሲያደርጉ የተሻለ ቴክኖሎጂ እንዲፈጥሩ የተሻለ ቴክኖሎጂ በፈጠሩበት ጊዜ ወጣቶች አዲስ ኢኮኖሚ ይኖራል። ማነው አዲስ ኢኮኖሚ ግንባታ ይኖራል። ያ ኢኮኖሚ ደግሞ አዲስ ስራ ይፈጥራል። ስራ ይፈጥርልሻል። ኢኮኖሚ ይፈጥራለች። ኢኮኖሚ ስራ ይፈጥርልሻል። ስራው ገቢ ያመጣልሻል። ገቢው ግለሰቡ ብቻ ሳይሆን አጠቃላይ ቤተሰቦቹን ኢኮኖሚ ሁኔታ ከፍ ያደርጋል፣ ከድነት ያወጣል ማነው። እነዚህን ስራዎች ስታከናውን የገጠሙ ፈተናዎች ምንድን ናቸው? በዋነኛነት ሀገሮች የሚያደርጉ ስንመለከታቸው ቴክኖሎጂ ነው የሚያሳድጋቸው። ቴክኖሎጂ ካልተጠቀሙ አታድግም። ቴክኖሎጂ እንደሚያደርገው ማነው የሀገሪቱን የሌበር ፓወር የሀገሪቱን የሌበር ፎርስ ፕሮዳክቲቪቲውን ይጨምራል። ፕሮዳክቲቪቲውን ምርታማነቱን ይጨምራል። ስለዚህ በቴክኖሎጂ ምርታማነቱን ካልተጨመረ ለውጥ አታመጭም ማለት ነው። ስለዚህ የምሰራቸው ቴክኖሎጂዎች የሀገሩን ዋነኛው ባይንዲንግ ዋነኛውን ችግር ሊፈቱ የሚችል መሆን አለባቸው። እንደ ኢትዮጵያ ያሉ ሀገሮች ዋነኛው ችግራቸው ዋነኛው ችግራቸው ደግሞ የሚነሳው ዋነኛው የገቢ ምንጫቸው ምንድን ነው? ዋነኛው የኢኮኖሚያቸው መሰረት ምንድን ነው? እንደ ኢትዮጵያ ያሉ ሀገሮች የኢኮኖሚያቸው መሰረት ግብርና ነው። ስለዚህ ግብርናውን ቴክኖሎጂ ካልታቀፈ፣ ግብርናው ዘመናዊ ካልሆነ የዋነኛው የኢኮኖሚ እንቅስቃሴ የተገታ ነው ይሆማ ነው። ኢኮኖሚውን ከተገታ ከተቀየደበት ወደፊት ለማንቀሳቀስ አዳዲስ ዘመናዊ አሰራሮችን፣ አዳዲስ ዘመናዊ ስልቶችን መጠቀም አለበች። ከእነዚህ አዳዲስ ዘመናዊ ስልቶችና አሰራሮች አንደኛው ለዛ ለሚሆን የሚችል ቴክኖሎጂ መጠቀም ነ ለዛ ለሚሆን የሚችል ኢኖቬሽን አይዲያዎችን መጠቀም ነው። ለዚህ ኢኖቬሽንና ቴክኖሎጂ ለግብርናው ግብርናው ካለበት እንዲንቀሳቀስ ያደርገዋል። ግብርናው ሲንቀሳቀስ ከግብርናው ጋር ተያያዥ የሆኑ ኢኮኖሚዎች ይፈጠራሉ። ለምሳሌ ግብርናው ባደገ ቁጥር ከግብርና ጋር የተያያዙ አግሮ ቢዝነስ ቫልዩ ቼኖች ይፈጠራሉ። እነዚህ አግሮ ቢዝነስ ቫልዩ ቼኖች ማኑፋክቸሪንግ ግን ይፈጠራሉ። ስለዚህ ግብርናው ምን እየሆነ መጣ ማለት ነው። ግብርናው እየመራ ግን ቫልዩ ቼኖች ሲፈጠር ይፈጠር ለማኑፋክቸሪንግ ለቫልዩ ቼኖች በር እየከፈተ ይመጣል። በር እየከፈተ ሲመጣ ዘን እነዚህ ቫልዩ ቼኖች ና እና ማኑፋክቸሮች መሪውነቱን እየወሰደ ግብርናው ግን እየቀነሰ ይመጣል ስለዚህ ግብርናው ዝሮ ዝሮ መሪነቱን ለቫሉ ቼን ና ማኑፋክቸሪንግ ለኢንዱስትሪዎች እያስረከበ ይመጣል። እንደዛ እንዲያስረክብ እንዲመጣ እንዲያስረክብ ለማድረግ ግን ግብርናው መንቀሳቀስ አለብን። ግብርናው መራመድ አለበት። ሲራመድ ከሱ ጋር የሚፈጡ ነገሮች፣ ከሱ ጋር ተያይዘው የሚመጡ ነገሮች፣ ኢንዱስትሪዎች ና ቫሉ ቼኖች ኃላፊነቱን እየወሰዱ የግብርናው ድርሻ እየቀነሰ እየቀነሰ፣ የኢንዱስትሪው ና የቫሉ ቼኖች ድርሻ ግን ከፍ እያለ ይሄዳል። ይሄ ነው በአለም ታሪክ የሚያሳየን ነው፣ በሀገራችን ማድረግ ያለብን ነው። ይሄን ይመስለኛል። ይሄን ለማድረግም አይ ቲንክ በሀገር ውስጥ የተጀመሩ እንቅስቃሴዎች አሉ፣ የተጀመሩ ስራዎች አሉ። እነዚህን በበለጠ መግፋት ነው የሚያስፈልገው። የምታከለው ነገር ይኖርሃል። እኔ ያለሁበት ለምሳሌ አሁን ትምህርት ሃርቫርድ ምንድን የሚያደርገው በአለም ላይ ያሉ በአለም ላይ ያሉ ቤስት ሀሳብ ያለባቸውን በአለም ያሉ ብራይት ሰዎችን ወደዚህ ሰብስቦ ያመጣል፣ በጋራ ያመጣል። ለምሳሌ አሁን አሜሪካን ብንመለከት ቦስተን፣ ዋሽንግተን ዲሲ፣ ኒውዮርክ፣ ሎስ አንጀለስ ቢግ ሲቲ ናቸው። ለምንድነው እነዚህ ቢግ ሲቲ የሆኑ ትልቅ ከተሞች ናቸው? ለምን ትልቅ ከተሞች የሆኑት? የተለያዩ ሀሳቦች አዳዲስ ሀሳብ ያለ ሰዎች በጋራ ይመጡበት ነው። እነዚህ ሀሳቦች በጋራ ያሉበት ነው። እነዚህ ከተሞች እጅግ ያደጉ ናቸው። ለምንድነው ከተሞች ያደጉት? በሀሳብ ነው። አዳዲስ ሀሳቦች አሉ፣ አዳዲስ ቴክኖሎጂ አሉ። አንዱ ሀሳብ ይዞ ይመጣል፣ ሌላ ሀሳብ ይመጣል። የሁለቱ ሀሳብ ሲገኝ፣ ሌላ ሀዲስ ይገኛል፣ ሌላ ሀዲስ ይመነጫል፣ ሌላ አዲስ ሀሳብ ይመነጫል። እነዚህ ሀሳቦች እነዚህ ሀሳቦች ወደ ተግባር ይቀየራሉ። እነዚህ ሀሳቦች ቴክኖሎጂ ያመጣሉ። እነዚህ ሀሳቦች ኢኖቬሽን ይፈጥራሉ። ኢኖቬሽኖቹ፣ ቴክኖሎጂዎቹ ኢኮኖሚ ይፈጥራሉ፣ ስራ ይፈጥራሉ፣ ዘን የሀገሪቱን ኢኮኖሚ ብድግ ያደርጉታል። እንደ አፍሪካ ያሉ ሀገሮች ለምሳሌ ኢኖቬሽን ብዙም የለም፣ ቴክኖሎጂ ብዙም የለም። ለምንድን ነው የተማረ ኃይል ሰው እጅግ የለም። የተማረ ኃይል ሰው በሌለበት ጊዜ ሀሳቡ አንድ አይነት የሚሆነው ተደጋጋሚ ሀሳቡ ነው የሚሆነው። አዲስ ሀሳብ አይመጣም። አዲስ ሀሳብ ስለማይመጣ ኢኮኖሚ ባለበት ይሆናል። ምክንያቱም አዲስ ሀሳብ እንዲመጣ ሰው ሀሳብ ካለበት ሰው ጋር መገናኘት አለበት። ሰው አዲስ ሀሳብ ካለበት ጋር አብሮ መገናኘት አለበት፣ መነጋገር አለበት፣ መተባበር አለበት። ያ ሲሆን ነው ኢኖቬሽን ቴክኖሎጂ የሚመጣው። እነዚህ አዳዲስ ሀሳቦች አዳዲስ አሰራር ያመጣሉ፣ አዳዲስ ኢንስቲትዩሽን ይፈጥራሉ፣ አዳዲስ ልማቶች ይፈጥራሉ። እነዚህ አዳዲስ ልማቶች አዳዲስ ሀሳቦች አዳዲስ ኢኮኖሚው የኢኮኖሚን ዘርፍ እያሰፉት የኢኮኖሚን ዘርፍ ዳይቨርሲፋይድ እያደረጉት ይመጣሉ። ስለዚህ እንደነዚህ ያሉ ፕሮግራሞች ለታዳጊ ሀገሮች መኖራቸው ታዳጊ ሀገሮችን ካሉበት እንዲንቀሳቀሱ ያደርጋል እና በዚህ ለማለት ፈልገው እንደዚህ ያሉት ፈሎሽፖች ለታዳጊ ሀገሮች ሰፋ ባለመልኩ ቢሄዱ ሰፋ ባለመልኩ ቢቀርቡ የታዳጊ ሀገሮችን እንቅስቃሴ ከመደገፍ አኳያ ትልቅ ድርሻ ይኖረዋል። ለምንድን ነው? ከዚህ ሀሳብ ይዘው ይሄዳሉ። ከዚህ አዳዲስ አስተራ ይዘው ይሄዳሉ። ከዚህ አዳዲስ ልምድ ይዘው ይሄዳሉ። እነዚህ ሀገሮቹ ልምዶችና አሰራሮች በሀገራቸው ላይ እንዲተገበሩ ማድረግ የሀገራቸውን እንቅስቃሴ ኢኮኖሚክ እንቅስቃሴ ከመደገፍ አኳያ ትልቅ ሚና ላቸው ብዬ እገምታለሁ።

Raja, <laughs> a al senakatna Melika fal ke yanse moniata avo yakatami kingazarya Yeah, talking out to you. That's what I'm saying. ወደ ተከታዩ ዘገባችን ስናልፍ ከኢትዮጵያ በጉዲፈቻ ቤተሰብ ወደ ዩናይትድ ስቴትስ የሚመጡ ሕጻናት የሚገጥሟቸው ፈተናዎች በርካታ እንደሆኑ ይታወቃል። በአንጻሩ ደግሞ በፍቅር አድገው ለትልቅ ደረጃ የደረሱም እጅግ በጣም ብዙ ናቸው። ታዲያ እነዚህ ሕጻናት በአዲስ አገር አዲስ ባህልና ቋንቋ ፈተናውን ለማለፍ የሚያደርጉት ጥረት ወይ ያበረታቸዋል፣ አንዳንዴ ደግሞ ስሜታቸውንና ኑሯቸውን ይሰብራል። የምሽቱ የመስታወት እንግዶች በጉዲፈቻ ያደጉና በማደግ ላይ ያሉ ኢትዮጵያውያን ይሆናሉ። ታዋቂው አሜሪካዊ ጋዜጠኛ ዳን ራዘር በጉዲፈቻ ወደ ዩናይትድ ስቴትስ የሚመጡ ሕጻናት የሚገጥሟቸውን ፈተናዎች አንዋንትድ ኢን አሜሪካ በሚል ተከታታይ ጥናታዊ ዘገባ ለዓለም አስደምጧል። በዚህ ዘገባ ከቀረቡ በርካታ የኢትዮጵያውያን መካከል ታዲያ ጥቂቶቹን በስቱዲዮ ከወራት በፊት ጋብዘናቸው ነበር። ዝግጅቱን ደግመን እናቀርባለን። እንጂ ለምን ትቀሪያለሽ ልቤ፣ አንችን ተርቦና አይኔ የናፈከሺ አይ፣ አዲ ስታይንፍ አም አጌንስት ድስራፕሽን። አዲ ስታይንፍ እባላለሁ። ከቤት ማፈናቀልን አልደግፍም። ወደ አሜሪካ የመጣሁት በ ሁለት ሺህ አመተ ምህረት ነው ከወላጅ ቤተሰቦቼ ቤት ማለትም የጉዲፈቻ ኃላፊነታቸውን ካልተወጡት ቤተሰቦቼ ጋር በኮለምብስ ኦሀዮ ኖር ነበር።

ስሜ በላይነሽ ሄን እባላለሁ የመጣሁት 2002 ላይ ነው ከኢትዮጵያ ሲያት ዋሽንግተን የኖርኩት ስምንት ዓመት የነበረ ስመጣ እና ተወንድሜ ና ታህቴ ጋን

በተለይም በልጆች ደህንነትና ጉዲፈቻ ጉዳይ ላይ ስለሚደርሰው ጥቃትና ለልጆች የተሻለ ቤተሰብ በመፈለግ ዙሪያ በሀገር ውስጥና ከሀገር ውጭ እሰራለሁ። መጀመሪያ በልጅነት ከተቀበሉኝ በኋላ ትንሽ ቆይተው ለሌላ ቤተሰብ አሳልፎ ሰጡኝ። ከአንድ ቤተሰብ ወደ ሌላ ቤተሰብ በመሰጠቴ ነው አስቀድሜ ተፈናቀልኩ ያልኩት። and the house um the house really in the beginning the house was very welcoming and full of love ወደ አሜሪካ ስመጣ አስራ አንድ አመቴ ነበር። መጀመሪያ ስመጣ በጥሩ የቤተሰብ ፍቅር ነበር የተቀበሉኝ። ከተወሰኑ ወራቶች በኋላ ግን ሁሉም ነገር እየተቀየረ መጣ። እንደ እናቴ የነበረችው አብረን መኖር በጀመርንበት ሰሞን ለሁሉም በቤቱ ለሚኖሩ ልጆች የነበራት ፍቅር እኩል ነበር። ጊዜ በቆየ ቁጥር ግን ያንን ፍቅር ለማሳየት አልቻለችም። በፍጹም የተለየች ሰው ሆነች። ለምሳሌ እሷን የማያስደስት ንግግር ሳላስበው እንኳን ከተናገርኩ ትደበድበኝ ነበር። ከሱም ባለፈ የትም እንዳልሄድ ለቅጣት ቤት ውስጥ ለወራቶች ታስቀምጠኝ ነበር። የእኔ ኑሮም እንደ አዲ አይነት ነው። የመጀመሪያዎቹ ጥቂት ወራት ጥሩ ነበሩ። እኔም ተስፋ ነበረኝ። አሜሪካ እንደተነገረን ሁሉ የመልካም ነገሮች መገኛ፣ ብዙ አዳዲስ ነገሮችም አየን። በእውነቱ ከዚያ ነገሮች ቀስ በቀስ መለወጥ ጀመሩ። ወደ ሀገራቸው ካመጡን በኋላ እውነተኛ ማንነታቸውን ማውጣት ጀመሩ። ይደበድቡን ጀመር። ላላደረግኩት ነገር ሁሉ በጥፋተኝነት ይጠረጥሩኝ ጀመር። ሰርቀሃል፣ እንዲህ አርገሃል፣ እንደዚያ አድርገሃል ይሉኝ ነበር። መጨነቅ ጀመርኩ። ፈጽሞ አልተመቸኝም ነበር። በቃ በትምህርቴ ላይ ለማተኮር ወስኜ ሀሳቤን እዛ ላይ ያደረግኩ አሳዳጊ እናቴ መምህር ናት እና ያው ከትምህርት ቤት ስመጣ ድብደባና በደሉ ይቀጥል ነበር። በጣም አስቸጋሪ ነበር። ያው የምንበላውን አስቤዛ ቢሸምቱም እርስ በርስ እየተሸነጋገልን ነበር የምንኖረው። የወላጅነት ኃላፊነታቸውንም አይወጡም። ወይ ስራ ይሄዳሉ ወይ ደግሞ ክፍላቸውን ዘግተው ይቀመጣሉ። ኑሯችን የሚመስለው በአንድ አነስ ያለ የመጠለያ ስፍራ የምንኖር እንጂ እንደ ቤተሰብ እንኳ አልነበረም። የመጣሁት yeah, uh, 2002 ላይ ነው። ከኢትዮጵያ ሲያት ዋሽንግተን ነው የኖርኩት። ስምንት ዓመት የነበረ ስመጣ ና ተወንድሜ ና ተህቴ ጋን የመጣሁት እኔ ገና ስመጣ ኢትዮጵያ ተድርጅት አስራ ሁለት ልጆች ነበሩ። ዛ ገና ስንመጣ ሉክድ ፈን ደስ የሚል ፋሚሊ ምናምን ነው ግን ስትኖሩ ምናምን ሁሉ ነገር እየተለወጠ ምናምን ይመጣል እና ብዙ ትም ታለች መምታት ሲባል ስፔንኪን ሳይሆን እኔን በብዛ አልጋ ላይ ታደረግኝና እንዳልተነፍስ ታደረግና እንትን ታስቀምጥብኝ ነበር ፔሎ ና በጣም ትጎዳኝ ነበረ። ወንድሜ አበበ አበበ በላቸው ነው አበበ ሄን ነው እና ባላረገው ነገር ክለምንና ሲዛው አሁን ሜዳ ላይ ነው የሚያድረው። ና እህቴ እንደ እናቴ ነበር ማለት እኔ እናትና አባቴን አላቃቸውም። ሁለት እያለው ነበር ነው የሞቱትና እህቴ እንደ እናቴ ነበር ማለት እህቴና ወንድሞቼን ሌላ ሰው እነሱ ናቸው። እናትና አባቴን ተነሱ አሳልፌ ተነነጮች ማለት እና ለእኔ በጣም ወንድሞቼን ነው የምሰማ። እህቴና ወንድሞቼን እነሱ ናቸው ያሳደጉኝና እሷን እንደ እናቴ ስላላየዋት ከዛ አላቃትም ነጭ ነች። ነጭ ስለሆነች ብቻ ሳይሆን ብዙ ነገር አለ እና ሁላችንም አንድ ላይ መሆን አለብን። ተቴና ተ ወንድሜ መለያየት አልፈልግም እና እነሱ ባይኖሩኝ ምን እንደማደርግ አላውቅም። በዚህ ገና በማለዳ ገና በጠዋትም ገና በ ኢትዮጵያ ኮሚኒቲ በብዛት ያውቃሉ። የኢትዮጵያ ኮሚኒቲ ምናምን ሰምተውታል፣ አይቶታል። ግን ለኢትዮጵያ ህዝብ ብቻ እንደ አይደለም እኛ ይሄን እንሰራ ሁሉም እንዲያውቁ አዌር እንዲያደርጉ፣ ስለ ኢትዮጵያ ብቻ ሳይሆን ስለ ሌሎችም ለሌሎች አገርም እዳት እንደሚደረጉ ና እኛ አሻንጉሊት አይደለንም። ዶንእንተን ላይ ያወጡ ምናምን ይሸጡ፣ ለእነሱ ቢዝነስ ነገር ነው። እኛ እና ስለ ልጆቹ ምንም ጉዳይ እንትና ያለው አያቸውም ዴይ ዶን ኬር ፎር ልጆቹም ና እኔ አሁን እንትን የአሜሪካን ስድስን ሊሆን የኢትዮጵያ ስድስን ሊሆን አላቅም። ከዚህ ስንመጣ ፔፐራችንን ኢትዮጵያ አልጨረሰችም ና እዚህ አሁን ኤቲን ስንሆን ስታባረን ና አሁን እኔ ሁለት ጊዜ ሄጄ አይ ትራይ ቱ ጌት ማይ ፔፐር ተኢሚግራንት ሶ ዴይ ድናይ ሚ

ለምን ከሰዎች ነው? ቤተሰቦች ከሰሱሽ ነው? ከሰኝ ሳይሆን ቢዩዘቭ ይምጥንት ነበር ና እኔ አልተስማማንም እና ያ ፋስተር ኬር ከተቱኝ ለትንሽ ጊዜ ለፋስተር ቤት ውስጥ ገብቼ ነበረ ና ተዛ ተቤት ሮጥ ነበረ ና ሆምልስ ሰርተ ከተቱኝ እና መጨረሻ ላይ ኮርቴጄ እኔ ተህቴ ጋር መኖር ነው የምፈልገው። እህቴ የደምሄ እህት ነች ና ኮርቱ ለህት ተህቴ ጋ መኖር ትችላለች ምናምን ብሎ ተቴ ከመኖር ጀመር እህቴ እንደ እናቴ ነች፣ ማይ ቤስት ፍሬንድ። እናቴ ትምህርትሽን ጨርሰሻል። አሁን ምንድን ነው ምትሰሪው? ስራ እየፈለግኩኝ ነው። እና አይዱ ቤቢ ስቲ እናደርጋለሁ። በብዛት ሲያትል አካባቢ ሲያትል ውስጥ ወንድምሽ አሁንም ውጭ ነው ያለው? ውስጥ አሁን ውጭ ነው ያለው። አዎ፣ በእሱ የሆነው በዶክመንታሪው እንደ ተመለከት ነው እንግዲህ እድሜው ገና አስራ ስምንት አመት ሳይሆነው እድሜውን ጨምረው ክስ ከሰውት ክሱንም በአግባቡ ሳይረዳ ና ጠበቃ ሳያገኝ በዛ የተነሳ እስር ቤት እንዲታሰር አድርገው። ከዛ ከእስር ቤት በወጣ ጊዜ እዚህ ሀገር ደግሞ ታስሮ የወጣ ሰው ስራ ማግኘት ከባድ ነው። ከቤትም አባረሩት። አይደለም ሌሎች ልጆች አሉ። እነዛ የእነዛ ቤተሰቦች ጋር ዘጠኝ ልጆች እዛ ቢኖሩ ነው አሁን እቤት ውስጥ አሉ። ያ ትንንሾች ናቸው፣ ትንንሾች ናቸው። አንዷ የትንሹ ሻሚ የእህቱ ነች የደም እህቱ ና ለእሷ እሷን እንድ ኪዋን እንትን ማዋራት ምናምን ይፈልጋል። እና ሴትይቷ ልጆቹ ተወጣን በኋላ ሌሎች ቤት ያሉትን እንድናዋራ ወር እንድናያቸው አትፈቅድልንም። እህቱንም እንድታይ አትፈቅድለትም። ለሳ አላያትም ለስድስት ለስድስት አመት ምናምን That shouldn't be happening again. Maureen Flatley. I'm a political consultant that specializes in child welfare and adoption. Maureen and Flatley Palalo. የፖለቲካ አማካሪ ነኝ በልጆች ደህንነትና ጉድ ይፈቻ ጉዳይ ላይ ስለሚደርሰው ለልጆች የተሻለ ቤተሰብ በመፈለግ ዙሪያ በሀገር ውስጥና ከሀገር ውጭ ይሰራለሁ። ዩስ ኮንግረስ ሀዝ ቱ ሳም ኤክስተንት ፊክስ ዘ ፕሮብለም ኦፍ ሲቲዝንሺፕ ፎር አዳፕትድ ኪድስ በት ዊ ሀቭ ሰም ቴክኒካል ኢሹስ ዘት ኒድ ቱ ቢ አድረስ። የዩናይትድ ስቴትስ ኮንግረስ የጉዲፈቻ ልጆችን ዜግነት አስመልክቶ የህግ ማሻሻያ ሊያደርግ ይገባዋል። በዚህ ረገድ የተወሰኑ የቴክኒክ ክፍተቶች ይታያሉ። ሌላኛው ጉዳይ ደግሞ ቋንቋ ነው። ለምሳሌ ህጻናት ወደ አሜሪካ ሲመጡ የጉዲፈቻ ቤተሰቦቻቸው ስማቸውን ይቀይሩና በእንግሊዝኛ ያነጋግሯቸዋል። ህጻናቱ ግራ ይጋባሉ፣ ቋንቋውን ስለማይረዱ ቢነግሯቸውም አይሰሙ። አዳዲሶቹ እናትና አባቶች ደግሞ በሁኔታው በእጅጉ መበሳጨት ይጀምራሉ። ለኮንግረስ ያቀረብነው አንድ ምክር፣ የማህበረሰብ ሰራተኞች በጉዲፈቻ የሚያድጉ ህጻናት ወዳሉበት ቤት ሲሄዱ የህጻናቱን ቋንቋ የሚናገር ሰው አብሯቸው ሊኖር ይገባል። When you're in Ethiopia and see that, you're thinking, oh, you know, when you finally come here, you're like, oh, I'm a citizen, you know? You're like, I'm finally done. But when you get here and you don't ask your parents about, you know, the paperwork and all that, and um, later on, and when you turn 18, you find out, you know, that you don't have paperwork, you're not legalized. እዚህ ሁላችንም በጉዲፈቻ ስንመጣ የአሜሪካ ዜጋ ነን ወይም ደግሞ የመኖሪያ ፈቃዱ አልቋል ብለን እናስብ ነበር። ቤተሰቦቻችንን ለረጅም ጊዜ ምንም አልጠየቅናቸውም። በተቃራኒው 18 ዓመት ሲሞላን የአሜሪካ ዜጋ መሆናችንን ወይም አለመሆናችንን በዚህ በአሜሪካ በህጋዊ መንገድ ለመኖር የሚያስችለን ወረቀት በምን በምንጠይቅበት ወቅት ወረቀቱ ጠፋብን ወይም ሌላ ሰበብ ይሰጡናል። በዚያ ጊዜ ጠበቃ መያዝ እንዳለብን ወይም ለጠበቃው የሚከፈለው ገንዘብ የሚመለከተው የህግ አካልስ ማን ነው? እያልን ማሰብና መጨነቅ እንጀምራለን። ስራ ለመጀመርም ሆነ ወደ ኢትዮጵያ ተመልሰን ቤተሰቦቻችንን ለማየት ፓስፖርትና ህጋዊ የመኖሪያ ፈቃድ አስፈላጊ ነው። እኛ ግን ምንም አይነት ህጋዊ ወረቀት የለንም። ስንመጣ ከምንናገረው ቋንቋ ጀምሮ የሚረዳን ለምሳሌ እንደ ኢትዮጵያ ማህበረሰብ የማንኛውም ሀገር ቢሆን ስለ አሜሪካ ህይወት በግልጽ የሚነግሩን አማካሪዎች ያስፈልጉን ነበር። ከአንድ ባህል ወደ ሌላ ባህል መሸጋገር ቀላል ነገር አይደለም። I work on all kinds of cases involving this scenario, and so different countries that become involved for various reasons. And I have to say that, in my experience, the Ethiopian community in the United States has really started to step up for these kids. They have embraced them. I told these children. በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን እነዚህ ልጆችን ለማገዝና ሁኔታቸውን ለመረዳት እየጣሩ ነው። በጉድፈቻ ለመጡት ህጻናት የምነግራቸው በርካታ ሺህ በርካታ ሚሊየን የክርስትና እናትና አባቶች እንዳላቸው ነው። አስራ ስምንት ዓመት እስኪሞላኝ ድረስ የኢትዮጵያ ማኅበረሰብ አባላት በሲያትል ግዛትም ሆነ በሌሎች ግዛቶች እንደሚኖሩ አላውቅም ነበር። በእህቶች የጓደኞች አማካይነት ቢዘገይም እኔ ላገኛቸው ችያለሁ። እንደማስበው ግን የኢትዮጵያ መንግስት በጉዲፈቻ የሚሰጡትን ልጆች በቅርበት መከታተልና የባህል ልዩነቱን በመግለጽ ልጆቹን ቢረዱ የተሻለ ነበር። And uh, I wish Ethiopian community was more involved in the kids. And any, in, in Ethiopia, Sloan, they don't really, are not interested. They're more interested in government, like at least the one I got from. Mm -hmm. Political and they're not interested in knowing stuff like this. Mm -hmm. የሰው ልጅ ነኒ ነው ላይክ እናትና አባታችንንም ባናውቅም ልጃችሁን ትሪት እንደምታደርጉት እንደ እነሱ ቢሰማቸው ላይክ ነው። አንቺ በህይወትሽ ምን መስራት ትፈልጊያለሽ? ካሁን ወዲያ እኔታ ልጆች ከመስራት ደስ ይለኛል። ላይክ ስፔሻሊ ልጆች አንትን ላይክ እንደ እኔ አይነቶች ላይክ ቤተሰብ የሌላቸው ኦርፍን የሆኑት ልጆች ምናምን ከዚ ይንግባባለን ከዚ አይ ብንጥሮት ያለፍሽበት ያለፍኩት ስለሆነ እና አውቃለሁ፣ እንዴት ሀ ፊል ላይክ ናቱ ሀቨ ፔረንት ኦር ፊል ላይክ የማትፈለጊ ነገር ስለሚመስል አይ ነው ሀው ደስ እሱ ላይ መስራት ትፈልጋለሽ። በጣም ነው የምናመሰግነው በላይ ነሽ ለከምንም በላይ ለጥንካሬሽ። አስቀድሜም አስቀድመንም ስንለው የነበረው እሱን ነው ለነ ሳሙኤልም እና ለነ ኤዲም በጣም ጠንካራ ልጆች ናችሁ። ለብዙ ወጣቶች ይህንን ለሚሰሙ ደግሞ እንደ አርአያነት፣ ሮል ሞዴል የምትሆኑ ልጆች ናቸው። በጣም እዚህ ስለመጣሽ፣ ስላነጋገርሽን፣ ታሪክሽን ስላጋራሽን እናመሰግናለን። እናመሰግናለን በጣም ቴንክ ዩ ጋይስ።

challenge the more bay bunchy the will you dance bad on the ሰውነቴ ባዶ ነበር ባዶ ነበር። ህይወቴ ባትኖሪበት ባትኖሪበት ማንነቴ ባዶ ነበር ባዶ ነበር ባዶ ነበር። ህይወት ትርጉም ያታፈግ የሌለው ሰውነቴ እስክትሞሪ መና ነበር ውስጤ ፍግራቶ ዛሬ ዳነብኝ በቃ ልግራንቺና አግኝቶ ውስ ቢከበኝን ቢተራረፈኝ ቤት ሞልቶ

Baron, dar um የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ከላይ በድጋሚ ያሰማናችሁ ዘገባ ላይ የተረዳናቸው ጥቂት ሀቆች አሉ፣ እነሱ እናካፍላችሁ። በርካታ ኢትዮጵያውያንና የሌሎች ሀገር ሕፃናት በጉዲፈቻ ይመጡና ወደዚህ ወደ ዩናይትድ ስቴትስ ወይም ወደ ሌሎች ሀገሮች ማለት ነው። ከቤተሰቦቻቸው ጋር ችግር ሲፈጠር ለሌሎች ሰዎች አሳልፈው ይሰጣሉ። አንዳንድ ጊዜ በኢንተርኔት ልጅ የሚፈልግ የሚል ማስታወቂያም የሚያወጡ ቤተሰቦች አሉ። ሌላኛው ሀቅ ደግሞ የጉዲፈቻ ቤተሰቡ ጋር ችግር ሲፈጠር ሕፃናቱን የሚከላከሉ የፌዴራል ሕጎችና የግዛት ሕጎች ጠንካራና በአግባቡ ያልታሰበባቸው ናቸው። ሌላኛው የዩናይትድ ስቴትስ ኮንግረስ በዚህ ጉዳይ ላይ ምስ የምስክሮችን ቃል በማድመጥ ላይ ይገኛል። በቅርቡ ሕግ እንደሚወጣ ተስፋ ያደርጋሉ በዚህ ዙሪያ የሚሰሩት አድማጮች የምሽቱ የመስታወት ዝግጅት ወደ መገባደዱ ተቃርቧል። በዝግጅቶቻችን ላይ ያሏቸውን አስተያየቶች ላኩልን። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ያለፏቸውን ዝግጅቶች ደግሞ በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተር ቪኦኤ አማሪክ ብላችሁ ተከተሉን። ለአራት ሰዓት የሚቀሩን ጥቂት ደቂቃዎች ናቸው። የምሽቱን ዜናዎች እናሰማቸዋለን። እስከዚያው አንድ ዜማ እንጋብዛችሁ። Bye-bye. ከትውልድ ቤት አገሬ ልበ ሸገር ላይ አዲስ አበባ ከትውልድ ቤት አገሬ ልበ ከአገሬ ወጣ የራቀ ሰው ሆኖ ባይተዋር ብሶተኛ ቀን ቀን አይሆን ምን ቢኖረው ናፍቆት አለበት እንዳይተኛ

የማጠቃለያ ዜና እናሰማለን። ስማልን በሶሪያ የያዘችውን ወታደራዊ ዘመቻ ይፋ ካደረገችበት ካለፈው ሳምንት አንስቶ በጽንፈኛው እስላማዊ ቡድን አይሲስ ይዞታዎች ላይ ስልሳ ዙሪያ የአየር ድብደባዎችን ማድረጓን የሩሲያ ባለስልጣናት ተናገሩ። ይሁንና አራተኛ ቀኑን ያስቆጠረው የሩሲያ የአየር ድብደባ ዋነኛ ኢላማ ያደረገው የሶሪያው ፕሬዚዳንት ባሽር አልአሳድን አስተዳደር በመቃወም ጥምንጃ ያነሱ ከጽንፈኛው ቡድን ፈጽሞ ያልወገኑ አማጺዎችን ነው ሲሉ የመብት ተሟጋች ቡድኖችና የአማጽያኑ መሪዎች ሞስኮን እየወነጀሉ ነው። በሰሜናዊ አፍጋኒስታና የኩንዱስ ከተማ የሚገኝ ሆስፒታል ላይ በደረሰ የአየር ድብደባ የተገደሉት ሰዎች ቁጥር ሶስት ህጻናትን ጨምሮ ሀያ ሁለት መድረሱ ተዘገበ። የታሊባን ሸማቂዎች ከሆስፒታሉ ቅጥር ግቢ ውስጥ ሆነው በመዋጋት ላይ ነበሩ የሚለውን የአፍጋንስታን ባለስልጣናት ገለጻ የሆስፒታሉን ያስተዳድር የነበረው ዓለም አቀፉ ድንበር የለሽ ሐኪሞች ቡድን ዶክተርስ ዊዛውት ቦርደር አስተባበለ። በደቡባዊ ቻይና ዛሬ ከሰዓት በኋላ የደረሰው ታይፉን በመባል የሚታወቀው እጅግ የበረታ ዝናብ አዘል አውሎ ንፋስ በአስር ሺዎችን ከቀያቸው ማፈናቀሉ ተነገረ። አንድ ፍልስጤማዊ ትላንት ማምሻው ላይ ሁለት እስራኤላውያንን በስለት ወቅቶ ከገደለና ሌሎች ሁለት ማቁሰሉን ተከትሎ የእስራኤል ፖሊስ ወደ ኢየሩሳሌሟ ጥንታዊት ከተማ መባል የሚታወቀው አካባቢ መግቢያ ብሩን አገዱ። ለሁለት ቀናት የሚዘልቀው ይህ እገዳ በአካባቢ የሚኖሩና የሚሰሩ ፍልስጤማውያን እንቅስቃሴ አያወቅም ሲል ፖሊስ ጨምሮ አስታውቋል። አድማጮች የማጠቃለያ ዋሪዎቹ እነኙ ነበሩ። የአሜሪካ ድምፅ ሬዲዮ በ1922ና በ25 ሜትር ባንዶች በአጭር ሞገድ ከምሽቱ 3 ሰዓት እስከ 4 ሰዓት ሲያስተላልፍ የቆየው ዝግጅት በዚሁ ተጠናቋል። ነገ ከምሽቱ በአንድ ሰዓት ላይ በቀዳሚው ዝግጅታችን፣ በ3 ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ የምሰናበታችሁ ሳስተናግዳችሁ ያመሸሁት ሄኖክ ሰማግዜር ነኝ። ንጉሱ ታምሬ ዝግጅታችንን ሲመራ አምሽቷል። እናመሰግናለን ንጉሱ። አድማጮቻችን ሰላም፣ ደህና ደሩ።